ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ሐምሌ 2027 ዓ ም ዝግጅታችን ጀምሯል። ጤና ይስጥልን እንደምናምሻችሁ አድማጮች። ጤና ይስጥልን አድማጮቻችን እንደምናምሽታችኋል። አስተናጋጆቻችሁ አዲሱ አበበና ቆንጅ ይታየነን። የዘንድሮው የዩናይትድ ስቴትስ የማንዴላ ዋሽንግተን ፌሎሺፕ መርሃ ግብር ተሳታፊ ወጣቶች ዛሬ ከፕሬዝዳንት ባራክ ኦባማ ጋር ጉባኤ ሊቀመጡ እየተዘጋጁ ናቸው። በእውነቱ ከሆነ በጣም ደስ ብሎኛል። አሁን በፕሬዝዳንቱን ለማግኘት ሰልፍ ይዘን ያለ ነው። በጣም ደስ ብሎኛል። ሰላም ባራክ ኦባማ፣ ያው ሀገራችን መጥተእንደ ጎበኘህን፣ ያው እኔም እንግዲህ መጥቼ ሀገራችሁ ላይ የጎበኘኋችሁ ነው። በጣም ደስ ብሎኛል። ከኢትዮጵያ ከመጡ ወጣቶች ያንዱን ነው ያሰማናችሁ። ባልደረባችን የኖክሰማ ጊዜር እየተከታተለ ነው። በአብይ ርዕስ ዝርዝሩን ይዞ ይቀርባል። ለመጪው ቅዳሜ በመላ ኦሮሚያ የተጠራው ሰላማዊ ሰልፍና ለሪዮ ኦሎምፒክ እየተሰናዱ ያሉ ኢትዮጵያውያን አትሌቶች የተመለከቱ ዘገባዎችም ይዘናል። ንጉሱ ታምሬ ፕሮግራሙን ይመራል። ቴክኒክ መሐንዲሱ ከርትስ ባይንም ነው። አሁን በቅድሚያ የምሽቱን ዜና እናሰማለን። የዩናይትድ ስቴትስ ጦር በሰላም ጥበቃና በአደጋ ጊዜ ደራሽ ተግባራት ላይ የሚሰማሩ የደቡባዊ አፍሪካ አካባቢ አገሮች ወታደሮችን እያሰለጠነ ነው። ስልጠናው ትናት ማክሰኞ ከተጀመረበት ከማላዊ ዋና ከተማ ሊሎንግዌ ላሜክ መሲና ዘግቦልናል። ሰልጣኞቹ ሁለት መቶ ወታደሮች ናቸው። የወጡት ከሰባት የደቡባዊ አፍሪቃ አገሮች ነው። የደቡብ ውል በሚል መጠሪያ የሚታወቀው በየአመቱ የሚካሄድ የሁለት ሳምንት መደበኛ ወታደራዊ ልምምድ ነው። የዘንድሮው ልምምድ ለተፈጥሮ አደጋዎች በተሳካ ሁኔታ ምላሽ መስጠት የሚቻልበት ዘዴ ለመጀመሪያ ጊዜ የተካተተበት መሆኑን በአፍሪካ የአሜሪካ ጦር ምክትል አዛዥ ብሪጋዴር ጀነራል ጆን ጀንሰን ገልጸዋል። የውቅያኖስ ማዕበልና ግዙፍ አውሎ ንፋስ እንዲሁም መጠነ ሰፊ ጎርፍ ለሚያደርሳቸው አደጋዎች ምላሽ በመስጠት ሰፊ ልምድ ያላቸውን የዩናይትድ ስቴትስ ጦር አባላትን አምጥተናል። እዚህ ማላዊ ውስጥ ያሉ የተሳታፊ አገሮችን ሁሉ ችሎታዎችና ምላሹንም ይፈትሻሉ። ማላዊ ባለፉት ሁለት ዓመታት በብርቱ የጎርፍ አደጋዎች ተመታለች። ወደ ሁለት መቶ የሚሆኑ ዜጎቿን ሕይወት አታለች። በሺዎች ሄክታሮች ከሚለኩ ማሳዎች ላይ ሰብሉ በውሃ ታጥቦ ተወስዷል። አፍሪካ ይበልጥ የተረጋጋች እንድትሆን ለማገዝ ዩናይትድ ስቴትስ የተለያየ ገጽታና ይዘት ያላቸው ወታደራዊ ድጋፎቿን ስታጠናክር ቆይታለች። ይህ የደቡብ ውል ልምምድ ልዩ ትኩረት የሚሰጠው ለሰላም ጥበቃና ለእርዳታ ስምሪቶች መሆኑ ተገልጿል። የተባበሩት መንግስታት ድርጅት ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ ላሰማራው ሰላም አስከባሪ ኃይል ማላዊ 850 ወታደሮችን አዋታለች። የመንግስታቱ ድርጅት ወታደሮች አንዳንዴ በምስራቅ ኮንጎ አብራጃዎች ውስጥ ከታጠቁ ኃይሎችና ከአማጺያን ጋር ለመዋጋት እንደሚጋበዙ የማላዊ ጦር አዛዥ ሌተናንት ጄኔራል ግሪፊን ሱፑኒ አመልክተዋል። እኛ ኮ፣ መደበኛውን ሰላም የማስከበር ግዳጅ ብቻ አይደለም የምንወጣው፣ እንዋጋለን። እናም ከኮንጎ ዲሞክራሲያዊ ሪፐብሊክ ሸንተረሮች ውስጥ ለመዝመትና በተሳካ ሁኔታም ለመዋጋት እንዲያው ብድግ ብለህ ጠመንጃህን ሻጥ አድርገህ ገስግሰህ አትታኮስም። መሰልጠን፣ መዘጋጀት ይገባል። የዘንድሮው ልምምድ ተኩስና በዣንጥላ መውረድን እንደሚያካትት ተገልጿል። ራሱን በራሱ እስላማዊ መንግስት ብሎ የሚለው አሸባሪ ቡድን አይሲስ ናይጄሪያ ውስጥ ያለው ተላላኪው ቦኮሃራም አዲስ አለቃ ማግኘቱን አስታወቀ። አይሲስ በሳምንታዊው ናባ በሚለው መጽሔት ላይ ከአዲሱ የቦኮሃራም ሹም አቡ ሙሳብ አልባርናዊ ጋር ያካሄደውን ቃለ መጠይቅም አትሞታል። ይህንኑ አዲስ ሹም የምዕራብ አፍሪቃ ገዢ ሲል ይጠራዋል። ቦኮሃራም ለዚህ አሸባሪ ቡድን አይሲስ እጁን የሰጠውና ታማኝነቱን ይፋ ያደረገው ባለፈው አመት መሆኑ አይዘነጋም። የቀድሞ የቦኮ ሀራም መሪ አቡባካር ሼካው የሚባለው ሰው ግን የት እንደደረሰ መጽሔቱ አልገለጸም። ደቡብ አፍሪካውያን ዛሬ ረቡዕ በምክር ቤት ምርጫ ላይ ድምፅ ሰጡ። ውጤቱ ብሔራዊ አንደምታ ብቻ ሳይሆን በገዢ ፓርቲነት ለረጅም ጊዜ በቆየው ኤንሲ ላይም የማይናቅ ተጽዕኖ ይኖረዋል ተብሏል። ኔልሰን ማንዴላ እንደ አውሮፓ አቆጣጠር በ1994 ዓ ም ወደ ስልጣን ከመጡ ጀምሮ የአፍሪቃ ብሔራዊ ኮንግረስ ኤንሲ ፖለቲካዊ የበላይነት እንደነበረው አይዘነጋም። ይሁንና በፕሬዝደንት ጄኮብ ዙማ ዘመን ፓርቲው በተለያዩ ቅሌቶችና ሙስናም እንደተዘፈቀ ብዙዎች የሚነጋገሩበት ርዕስ ሆኗል። በዚህ በዛሬው ምርጫ ታዲያ ተቃዋሚው የብሔራዊ አንድነት የንግድ መናኸሪያዋን ጆሐንስ በርግን ጨምሮ በከተማዎች አካባቢ አብላጫ ድምፅ እንደሚያገኝ ይሰማል። የምርጫ ኮሚሽንና ፖሊሲዎች እንደገለጡት የዛሬው ድምፅ አሰጣጥ ሰላማዊ ነበር። ከ75000 በላይ የፖሊስ ኃይልም ተመድቦ ጸጥታውን እንዳስከበረ ተገልጧል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። እዚህ ዋሽንግተን ዲሲ ውስጥ በትራንስፖርት አገልግሎት መስጫ አካባቢ የተሰማራ አንድ የፖሊስ መኮንን ለእስላማዊ መንግስት ነኝ ባዩ ሽብርተኛ ቡድን እርዳታ ሊሰጥ ሲሞክር በቁጥጥር ስር መዋሉን የዩናይትድ ስቴትስ የፍትህ ሚኒስቴር አስታወቀ። የዲሲ ትራንዚት ፖሊስ አገልግሎት ባልደረባ የሆነው የ36 ዓመቱ ኒኮላስ ያንግ ግምታቸው 250 ዶላር የሚሆን 22 የስጦታ ካርዶችን ለአንድ የኤፍቢአይ ነጭ ለባሽ ሲሰጥ ነው እጅ ከፍንጅ የተያዘው። ኤፍቢአይ ማለት የፌዴራሉ ምርመራ ቢሮ እንደገለጠው የፖሊስ መኮንኑ ያንግ አይሲስ አባሎችን ለመመልመል የሚጠቀምበትን መመልመያ አካውንት የሞባይል ግንኙነቱ ላይ ይዟል። ኤፍቢአይ ይህንኑ የፖሊስ መኮንን እንደ አውሮፓውያን አቆጣጠር በ2010 ጀምሮ ሲከታተለው ነበር። ያንግ ዛሬውኑ ቨርጂኒያ ውስጥ በሚገኝ ፍርድ ቤት ይቀርባል ተብሏል። ኖርዌይ የአይሲስ አባሎች የሆኑ ሁለት ዜጎቿን በእስራት ቀጣች። ታሳሪዎቹ የቡድኑ አባላት የሆኑትና ኖርዌይም ይህን እርምጃ የወሰደችው ራሱን እስላማዊ መንግስት የሚለው የሆነ ውጠኛ ቡድን በተለይ ኢራቅና ሶሪያ ውስጥ ራሱን በንጉስነት ወይም በበላይነት ካደረገበት ከሾመበት እንደ አውሮፓ አቆጣጠር ከነሐሴ 2014 ዓ.ም ወዲህ ነው። እናም ኦስሎ ውስጥ ያስቻለው ፍርድ ቤት ዛሬ ረቡዕ ባሳለፈው ውሳኔ የፓኪስታን ተወላጅ የሆነውና የኖርዌይ ዜግነት ያገኘው የ46 ዓመቱ ሀሰን አህመድ የ6 ዓመት፣ የሩሲያ ቼችን ተወላጅ የሆነው የ23 ዓመቱ አዳም ኢድሪሶቪች ማጎ ማዶሞቭ የ7 ዓመት እስራት ተፈርዶባቸዋል። ፍርድ ቤቱ በውሳኔው ላይ ሁለቱ ሰዎች ለአይሲስ የገንዘብና የማቴሪያል ድጋፍ ለማድረግ ቆርጠው መነሳታቸውንም አመልክቷል። በምስራቃዊ የአፍጋኒስታን ናንጋራ ክፍለ ሀገር ውስጥ ያለውን የአይሲስ ቡድኖች ዋና ምሽግ በቁጥጥር ስር ማዋላቸውን የአፍጋኒስታን የደህንነት ኃይሎች አስታወቁ። ይህንን የአይሲስ አማጽያን ወልዋያት ኤልኮራሳን እያሉ የሚጠሩትን በኮራሳን ክፍለ ሀገር ውስጥ የሚገኝ ምሽጋቸውን ሀስካ ሜና ወረዳ ውስጥ ለስልጠና ይጠቀሙበት እንደነበረ ነው የተገለጠው። የአፍጋኒስታን የጦር ኃይል ምንጮች እንደሚሉት ሀስካ ሜና ወረዳ ውስጥ የሚገኘው ምሽግ በአሁኑ ወቅት ከአይሲስ ታጣቂዎች ፍጹም ነጻ ሆኗል። የአካባቢው ነዋሪዎች ለቪኦኤ እንደገለጡት የአፍጋኒስታን ኃይሎች ሌሎች በርካታ የነውጠኛውን ይዞታዎችም በቁጥጥር ስር አውለዋል። በመጨረሻም የዘንድሮ ኦሊምፒክ ችቦ በጀልባ ተጭኖ ሪዮ ዲ ጀኔሮ ብራዚል ገባ። የሪዮ ኦሊምፒክ ጨዋታዎች የፊታችን አርብ በኦፊሴል እንደሚከፈቱ ይታወቃል። ችቦው ካረፈባት ኒትሪዮ ከተማ በሁለት እውቅ አትሌቶች ታጅበው ወደ ታሪካዊው የሪዮ ባህር ኃይል ጦር አምባ ከተጓዘ በኋላ አትሌቶቹ ለከንቲባው ኤድዋርዶ ፖዋስ አስረክበውታል። በባህሉ መሰረት ችቦ ሪዮ ውስጥ ለሶስት ቀናት በልዩ ልዩ የከተሞች ታሪካዊ ስፍራዎች ከተዘዋወረ በኋላ ነው የ2016 ዓ ም የኦሎምፒክ ጨዋታዎች በሚካሄድበት በማራካና ስቴዲየም ዓርብ ዕለት የሚደርሰው። ዜናው አበቃ። በነገራችን ላይ ከዚህ ጋር የተያያዘ የመጽሔት ርዕስም አለን። በኋላ መልካም ምሽት። አድማጮች ይህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ በቀጥታ የሚተላለፍላችሁ የረቡ ሐምሌ 27 ምሽት ፕሮግራማችን ነው። የምናስተናግዳችሁ ቆንጂት ታዬና አዲስ አበበንን ለምሽቱ ወደ አሰናዳ ናቸው። ዘገባዎች ከማለፋችን በፊት ሁለተኛው አጋማሽ ከያዛቸው ቅንብሮች በዛሬው ቀን እዚህ ተገኝታችሁ እኔን ለማመስገን እዚህ ለተሰባስባችሁት ሁሉ ከፍ ያለ ምስጋና አቀርባለሁ የማን ድምጽ ነው? ዱብዱዱዱዱብ በሉ ዱብ በሉ ግርማቸሩን ባለፈው የሰሜን አሜሪካ ስፖርት በዓል ወቅት እዛ ቶሮንቶ ውስጥ አክብረውት ነበር ኢትዮጵያውያን ና በዛ ላይ ተገኝች ያገኘውት ድምጽ ነው። ሌሎችም አዘጋጆችም ይቀርባሉ በዛሬው ኢትዮጵያውያን በአሜሪካ ፕሮግራም ላይ እንድታደምጡ እንጋብዛለን። አሁን ወደ ምሽቱ አብይ እረስ እናልፋለን። በዩናይትድ ህዝብ ስቴትስ ህዝብና ፕሬዚደንት ግብዣ ላለፉት ስድስት ሳምንት በተለያዩ የአሜሪካ የትምህርት ተቋማት ስልጠና ሲያገኙ የቆዩት ወጣቶች ዛሬ አሁን ከጥቂት ደቂቃዎች በኋላ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማን ይገናኛሉ። ዝግጅቱን ባልደረባችን ሄኖክ ሰማእግዜር በስፍራ ሆኖ እየተከታተለ ነው። ሄኖክ፣ እንደምን አመሸ? እንደምን ዋልሽ ቆንጂት። እንግዲህ ወደ አንድ ሺህ የሚጠጉ ከተለያዩ የአፍሪካ ሀገሮች የመጡ ወጣት መሪዎች በዚህ በማንዴላ ዋሽንግተን መርሃ ግብር ላለፉት ስድስት ሳምንታት በተለያዩ የዩናይትድ ስቴትስ የትምህርት ተቋማት ልምድ ሲቀስሙ እርስ በርስ ደግሞ ልምዳቸውን ሲጋሩና እርስ በርስ ሲማማሩ የቆዩበትን መርሃ ግብር የሚያጠናቀቁት ዛሬ ነው። በዛሬው እለት ከአንድ ሰዓት ባልሞላ ጊዜ ውስጥ ፕሬዚዳንት ባራክ ኦባማን ያገኛሉ። እንግዲህ ከኢትዮጵያ የመጡት ወደ ሀምሳ አንድ የሚሆኑ ወጣቶች ናቸው። በተለያዩ በንግድና በስራ ፈጠራ በመንግስት እና ሕዝብ አስተዳደር እንደዚሁም በአካባቢ ጥበቃና በተለያዩ ዘርፎች በሲቪክ ሊደርሽፕ ማለትም የማህበረሰብ ተቋማት መሪነት ባላቸው ችሎታ እና በሚሰሯቸው ስራዎች ተመርጠው የመጡ ወጣቶች ናቸው። እንግዲህ ዛሬ ከፕሬዝዳንት ባራክ ኦባማ ጋር ውይይት ያደርጋሉ። ዩናይትድ ስቴትስ ከአፍሪካ ጋር በየግላቸው ደግሞ ከየሀገሮቻቸው ጋር የሚኖራትን ግንኙነት አስመልክቶ ጥያቄ ያነሳሉ። ስለ መሪነትና ወደፊት ደግሞ በማህበረሰባቸው እንዴት አይነት ለውጥ ማምጣት እንደሚችሉ ከፕሬዚዳንት ባራክ ኦባማ ጋር በግልጽ ውይይት የሚያደርጉበት ነው የሚጠበቀው። እንግዲህ ቆንጅት፣ ወጣቶቹ እንዳልከው ሄኖክ፣ በጥቂት ጊዜ ውስጥ ከፕሬዝደንት ባራክ ኦባማ ጋር በአካል ይገናኛሉ። ይሄ በጣም ትልቅ እድል እንደመሆኑ ምን ምን ጥያቄዎች ሊያነሱ እንደሚያስቡ አነጋግሬያቸው ነበረ። ቆንጅት፣ እንግዲህ በእነሱ በሀገራቸው አጠቃላይ ደግሞ አህጉራዊ የሆኑ ጥያቄዎችን በተናጣል እነሱ በሚሰሩባቸው ዘርፎች ደግሞ ያሉ የፖሊሲ እና የዓለም አቀፍ እገዛና ትብብር ሁኔታዎችን አስመልክቶ ነው ጥያቄ ሊጠይቁ ያሰቡት። እኔ ከምነግርሽ እነሱ ለምን ለአድማጮቻችን አይገልጹ? ጥሩ፣ በመጀመሪያ በጣም ደስ ብሎኛል እዛ መገኘት የራሱ ዋናው ግን አይምሮ ውስጥ ያለው ጥያቄና ማወቅ የምፈልገው ብችል ከሳቸው ምንድን ነው አሁን እንግዲህ የስልጣን ዘመናቸው በፕሬዚደንትነት እያለቀ ነው እና በሴቶች ባለቤታቸው ሚሸል ሚኒስትር ኦባማ ይሰራሉ በሴቶች ልጆች ትምህርት ላይ እና ይሄንን ጉዳይ በጠቅላላ ለመደገፍ ምን አይነት አቋም ይወስዳሉ፣ ከዚህ በኋላ ካለቀ በኋላ፣ በተለይ ብዙ ተጽዕኖ ፈጣሪ ሰው እንደመሆናቸው ምን አይነት ስራ ለመስራት ያስባሉ፣ በሴቶች ጉዳይ ላይ የሚለውን ነገር መጠየቅ ይፈልጋሉ። ምክንያቱም በአለም ላይ ያው የተለያዩ አይነት ችግሮች አሉ፣ የተለያዩ መፍትሄዎች አሉ። ግን አንድ መፍትሄ እንምረጥ ከተባለ 50 ፐርሰንት የዓለምን ወደፊት እንደ መንቀሳቀስ ጥሩ መፍትሄ ያለ አይመስለኝም። ስለዚህ በዛ ላይ ምን ሊሰሩ ያስባሉ የሚለውን ነገር ማወቅ ብችል በጣም ደስ ይለኛል። ኢትዮጵያውያን ሴቶች እና ወንዶች ደግሞ ያበሻ ልብሳቸውን ለብሰው ሁሉም የአፍሪካ ባህል ነው እዚህ እየታየ ያለው በጣም ደስ ብሏቸዋል። ለመግባት በር ላይ ተሰልፈው ነው ያሉት። ከዚህ መሃል እንደው ጥቂት ድምጽ ላሰማችሁ። ሰውነት፣ እዚያ አጠገብ ያለ ሰውነት፣ ፕሬዚዳንቱን ልታገኝ ነው? አዎ፣ በእውነቱ ከሆነ በጣም ደስ ብሎኛል። አሁን በፕሬዚዳንቱ ለማግኘት ሰልፍ ይዘን ያለ ነው። በጣም ደስ ብሎኛል። ሰላም ባራክ ኦባማ፣ ያው ሀገራችን መጥተን እንደጎበኘህን፣ ያው እኔም እንግዲህ መጥቼ ሀገራችሁ ላይ የጎበኘዋችሁ ነው። በጣም ደስ ብሎኛል። አመሰግናለን። ሰውነት፣ ሄኖክ ባለፉት አመታት ከኢትዮጵያ ከመጡት ቁጥር የአሁኑ ሀምሳ አንድ ነው ያልከው፣ እስካሁን ከመጡት የበለጠ ነው አይደለም? ልክ ነው ቆንጂት። ቁጥሩ በጣም ነው ያደገው። የዛሬ ሁለት አመት የነበረውን ብንመለከት አስራ ሁለት ተሳታፊዎች ነበሩ። አሁን ሀምሳ አንድ ተሳታፊዎች ናቸው። ይህም ቁጥሩ ያደገበት ምክንያት የዛሬ ሁለት አመት ፕሬዚዳንት ባራክ ኦባማ ቁጥሩን ወደ አንድ ሺህ በማሳደግ የማንዴላ ዋሽንግተን መርሃ ግብር ብለው በስፋት እንደሚቀጥሉበት ካስታወቁ በኋላ ነው። ይህንንም ፕሬዚዳንቱ ያደረጉት ውጤታቸው እየታየ በጣም የተለየ ውጤት እያስመዘገቡ በሚመለሱ ጊዜ በማህበረሰባቸው ውስጥ ለውጥ እያመጡ ስለታዩ ነው እነዚህ ወጣት መሪዎች። ስለዚህ ከነዚህ ከአንድ ሺ የሚጠጉ አፍሪካውያን ከሀምሳ አንዱ ኢትዮጵያውያን ብዙ ይጠበቃል ቆንጂት። እነሱ ደግሞ ምን ሊሰሩ እንዳሰቡ ወደ ኢትዮጵያ ተመልሰው ሰፋ ያለ ውይይት ያደረግንበታለ። እሱን ደግሞ በሁለተኛው አጋማሽ እናስደምጣለን። መልካም እናመሰግናለን ሄኖክ። እናመሰግናለን ቆንጂት። ከአሜሪካ ድምፅ መጽሔትን ነው እያደመጣችሁት ያላችሁት የተከበራችሁ አድማጮቻችን። የዕለቱን አብይ ርዕስ ነበረ ሄኖክ ይዞ የቀረበው። ወደ ትንታኔው መጽሔት እናልፋለን። በተለያዩ ማህበራዊ ሚዲያዎችና በአንዳንድ ብዙሃን መገናኛ በመጭው ቅዳሜ በመላ ኦሮሚያ ሰላማዊ ሰልፍ እንደሚካሄድ መግለጫ እየወጣ ነው። ኦሮሞ ፕሮቴስት በሚል ጥሪ በተላለፈ በዚህ መግለጫ ላይ በህጉ መሰረት ሰላማዊ ሰልፍ ለማካሄድ የሚያስፈልገው መንግስትን ማሳወቅ ብቻ በቂ በመሆኑ መግለጫው እንደማስታወቁ ወይም እንደማስታወቁ እንደሚረዳው ለኦሮሚያና ለፌዴራል መንግስት መስራች ግልጽ ወይም ገቢ ማድረጋቸውን ዘርዝረዋል። ባልደረባችን ጽዮን ግርማ የኦሮሞ ፌዴራሊስት ሊቀመንበር ዶክተር መረራ ጉዲና ጋራ የዚህ ሰልፍ ጥሪ ምንድን ነው? ጠሪውስ ማን ነው? ስትል ጠይቃለች። እኔ እንደሚመስለኝ የኦሮሞ አክቲቪስቶች የጠሩት ይመስለኛል። እኔም እንዳንቸው በዛ ነው ማወቅ የቻልኩኝ። ዞሮ ዞሮ እንግዲህ በህዝብ ባገኘው ሚዲያ እየተጠቀመ ይጠራራል። እንደዛ ይመስል። እኛ ለምሳሌ ይሄ ሁሉ ችግር ከመፈጠሩ በፊት ይለኛል ተደጋግመን ጠየቅን እኮ በኮንግሬሳችንም ደረጃ በመድረክም ደረጃ በተደጋጋሚ በአንድ ጊዜ ብቻ አይደለም፣ በተደጋጋሚ ስብሰባዎችን፣ ሰላማዊ ሰልፎችን ጠየቅን። መንግስት ደግሞ እንግዲህ ሰላማዊ ሰልፍ ምንድን ነው ማሳወቅ ብቻ ነው የሚለው የሀገሪቱ ህግ። ያንን ማሳወቅ የሚለውን ወደ ፍቃድ ለውጦታል። መንግስት ራሱ በአሰራር ኢምቢ ነው የተባል ነው። እውቅና እንሰጥም ነው። እንግዲህ በህጋዊ ፓርቲ ሆነን በጉልበት እኛ ለመውጣት አልፈለግንም እንጂ መንግስት በተጋጋሚ ጠይቄ በተጋጋሚ በሀገሪቱ ህግ የሌለ ህገ መንግስቱንም በጣሴ መንገድ ማድረግ አትችሉም ብሎ በተጋጋሚ ነው የከለከለን። ለዚህ ሰልፍ ምክንያት የሆኑ ይሄን ሰልፍ ለመጥራት ምክንያት የሆኑ ዋና ዋና ምክንያት የሚባሉ ነገሮች ምንድን ናቸው? ዋናው ቅዳሜ ሰልፍ በኦሮሞ ህዝብ ላይ የሚደረገው ይሄ የማስፈራራቱ የማንገላታቱ የማሰሩ የመግደሉ እርምጃ እንዲቆም ነው ከሁሉም በላይ እየተጠየቀ ያለው እንግዲህ ዶክተር መራራ፣ በኦሮሚያ ክልል ያለውን ሁኔታ ከሚወጡት ሪፖርቶች ስንመለከት የኢትዮጵያ ሰብአዊ መብት ኮሚሽን ከአንድ መቶ ሰባ ሰው በላይ መገደሉን፣ ዓለም አቀፉ የሰብአዊ መብቶች ድርጅት ሁማን ራይትስ ዎች ደግሞ አራት መቶ ሰው ህይወት መጥፋቱን የአምስት ወር ሪፖርቱን ይፋ ባደረገበት ጊዜ ገልጿል። እንዲሁም በትናንትና ሁለት የፓርቲያችሁ ምክትል ሊቀመንበር አነጋግረን ባለፉት ዘጠኝ ወራት ይህ ቁጥር መጨመሩንና ና ስድስት መቶ አካባቢ መድረሱን ገልጸውልናል እና እነዚህ ሪፖርቶች የሚያሳዩት የሂዩማን ራይትስ ዎች ሪፖርትም ሰዎች ሰልፍ በመውጣታቸው ምክንያት እና ዞሮ ዞሮ ህይወት መጥፋቱን ነው። ስለዚህ በዚህ ሰልፍ የሰው ህይወት የማይጠፋበት ምን ያህል ሰላማዊ ነው ተብሎ ይታሰባል። ብዙ ጊዜ እኔ እስከማውቀው ድረስ ወደ ኃይል እርምጃ የሚገባው መንግስት ነው። ህዝቡንም ወደዛ የሚገፋፋው መንግስት ነው። ስለዚህ መንግስት ሁልጊዜ ጥይት መልስ ነው ለህዝብ ጥያቄ የሚለውን ፖሊሲውን እንዲለውጥ በዚህ አጋጣሚ ለመጠየቅ ይፈልጋለሁ። መምከር የሚፈልገው በሰላማዊ መንገድ ህዝብ መብቱን እንዲጠይቅ እና የሚችለውን ያክል ሰላም ሰላማዊ ለማድረግ ጥረት እንዲያደርግ በሰላም ህዝብ በሰላም ወጥተው በሰላም እንዲገባ ህዝቡን ይመክራለሁ። እንዳሁም ኔ ትሪ እያደረግኩ ያለው እንደ ጎንደሩ ሰው ጠመንጃም ይዘው ወጥተው በሰላም ነው የገባው። ይሄ መለመድ አለበት። ሌሎች ቦታዎችም የኢትዮጵያ መንግስትም ለህዝብ ሰላም እንዲሰጥ በሰላማዊ መንገድ ሞት ለሚጠይቅ ህዝብ ችግሩን እነሱም አምነዋል። መልካም አስተዳደር ለምሳሌ ኦሮሚያ እንደሌለ እነሱ አምነዋል። ህዝቡንም ይቅርታ ጠይቀዋል። ድሮ በለመድንበት መንገድ ብቻ እንገዛለን ብሎ ይህንን ማድረግ ተገቢ አይደለም። ስለዚህ ለኢትዮጵያ መንግስትም ህዝቡ በሰላም ወጥቶ በሰላም እንዲገባ በሰላም መብቶ እንዲጠይቅ ሁኔታውን እንዲያመቻች ደጋግሜ ጥሪ አደርጋለሁ። ዞሮ ዞሮ ግን ህዝቡም በሰላም ወጥቶ በሰላም ለመግባት የራሱን አስተዋጽኦ እንዲያደርግ፣ ከሌሎች ጠብ ጫሪነት ህዝቡም እንዲጠነቀቅ፣ ፍጹም ሰላማዊ በሆነ መንገድ ጥያቄውን ለመጠየቅ እንዲሞክር በዚህ አጋጣሚ ህዝቡንም ይመክራሉ ማለት ነው። ብራዚል ውስጥ የሚካሄደው የዘንድሮ ሪዮ ኦሊምፒክ 2016 የሚሳተፉ ኢትዮጵያውያን በልምምድ ላይ ናቸው። በዚህ ውድድር ከሚሳተፉት ኢትዮጵያውያን አትሌቶች መካከል የሶስት ጊዜ የኦሊምፒክ ሻምፒዮኗ አትሌት ጥሩነሽ ዲባባ ና ባለም አቀፍ አትሌቶች ፌዴሬሽን የቤት ውስጥ ውድድር ሻምፒዮና አትሌት ገለቴ ቡርቃ ይገኙበታል። የሮይተርስ የዜና አውታር አትሌቶቹን አነጋግሮ ያጠናቀረውን ዘገባ ጽዮን ግርማ ታቀርባለች። የዘንድሮ ኦሎምፒክ ችቦ በጀልባ ተጭኖ ሪዮ ዲጀኔሮ ገብቷል ተብሏል። የሪዮ ኦሎምፒክ የፊታችን አርብ በይፋ እንደሚከፈት ይታወቃል። ችቦ ካረፈባት የኒትሮ ከተማ በሁለት እውቅ አትሌቶች የታጅቦ ታሪካዊው የሪዮ ባህር ኃይል ጦር አምባ ከተጓዘ በኋላ አትሌቶቹም ለከንቲባው ኤድዋርዶ ፔዝ አስረክበዋል። በባህሉ መሰረት ችቦ ሪዮ ውስጥ ለሶስት ቀናት በልዩ ልዩ የከተማዋ ታሪካዊ ስፍራዎች ከተዘዋወረ በኋላ የ2016 ዓ ም ኦሎምፒክ ጨዋታዎች በሚካሄድበት በማራካና ስታዲየም አርብ እለት ይደርሳል። የሮይተርስ ዘገባ እንዳደረሰንም ኢትዮጵያውያን አትሌቶች ውድድሩን ለማድረግ ልምምዳቸውን በማጠናቀቅ ላይ ናቸው። የሶስት ጊዜ የኦሎምፒክ ሻምፒዮኗ አትሌት ጥሩነሽ ዲባባ ስለ ውድድሩ ትናገራለች። ትቆባ ጅራ ተናንዱ ትሬኒንግ ጓቱሬ ምንም ጉተነ ልምምዳችንን በጥሩ ሁኔታ እያካሄድን ነው። የሚያስፈልገንን ልምምድ ሁሉ ጨርሰናል። ውድድሩ የሚጀመርበት ጊዜ በመቅረቡም ዝግጅታችንን እያጠናቀቅን እንገኛለን። የቡድኑ አሰልጣኝ ሁሴን ሽቦ በበኩላቸው የአትሌቶቹ ስልጠናና ዝግጅት እየተጠናቀቀ መሆኑን ይገልጻሉ። ላለፉት ስምንት ወራት ልምምድ ስናካሄድ ቆይተናል። አትሌቶቻችንን ለሪዮ ኦሎምፒክ የጊዜ ሟሟያ የሚያስፈልጋቸውን ድጋፍ በሙሉ በመስጠት ላይ እንገኛለን። በዚህም መሰረት ከአንደኛ እስከ አራተኛ ደረጃ ውጤት ያገኙትን አትሌቶች መርጠን ዝግጅቶቻችንን በማጠናቀቅ ላይ ነን። በሪዮ ኦሎምፒክ ለመወዳደር ከተመረጡት አትሌቶች አንዷ የሆነችው ገለቴ ቡርቃ በበኩሏ ጤናዋ ተስተካክሎ ለውድድሩ ዝግጁ መሆኗን ትናገራለች። ፈያንኮ ዋቀወጅንጉቱ ጉቱት ፈያ ከሆንቀባ ቆንኮስ ቆ ብረደርቤ ጫላ ባየ ጭማላ ፈጣሪ እየተመሰገነ ይሁን። ባለፈው ዓመት ከነበርኩበት አሁን በተሻለ ጤንነት ላይ ይገኛለሁ። ለኦሎምፒኩም ዝግጁ ነኝ ብዬ አስባለሁ በእርግጥ ተወዳዳሪዎቼ ዝግጁነታቸው ከፍተኛ እንደሆነ ባውቅም የበለጠ ውጤት በማስመዝገብ የኔንና የሀገሬን ስም ማስጠራት እፈልጋለሁ። በዓለምና በኦሎምፒክ የአስር ሺህ ሜትር ውድድር ሻምፒዮን ጥሩነሽ ዲባባም አስተያየቷን ሰጥታለች። ለውድድር የቀረቡ አትሌቶች የአበረታችን ክብል መውሰድ አለመውሰዳቸውን ለማጣራት በተጠናከረ መልኩ ምርመራ መካሄድ ያለበት ይመስለኛል። አበረታች መድኃኒት በደማቸው የተገኘባቸው የስፖርት ተወዳዳሪዎችም ተገቢው ቅጣት ሊወሰንባቸው ይገባል። ኢትዮጵያ በረጅም ርቀት የሩጫ ውድድር ላይ ጥሩ ውጤት በሚያስመዘግቡ አትሌቶቿ እንደምትታወቅ የገለጸው የሮይተርስ ሪፖርት፣ በዘንድሮ የኦሎምፒክ ውድድር ኬንያ የሀገሯን ውጤታማ አትሌቶች ማሰለፏን ገልጿል። ወደ ቀጣዩ የትንታኔ ርዕስ እናልፋለን። በብዙ ሺህ ዜጎቿ ቀያቸውን በመሸሽ ወደ ጎረቤት አገሮች እየጎረፉ ያሉባትና ሌሎች አያሌ ሺዎች የአገር ውስጥ ተፈናቃይ ሆነው ለእንግልት የተደረጉባት ደቡብ ሱዳን ለመጠነ ሰፊ የሰብዓዊ ቀውስ ተጋልጣለች። ሪቻርድ ግሪን ከዋሽንግተን ያጠናቀረችው ዘገባ ዝርዝሩን ይዟል። አሉላ ከበደ ያቀርበዋል። የተባበሩት መንግስታት የስደተኞች ጉዳይ ጽህፈት ቤት ዩኤንኤችሲአር እንዳደረገው ከሶስት ሳምንታት በፊት በመንግሥቱ ኃይሎችና በአማጺያኑ አንጋቾች መካከል በመዲናይቱ ጅባ የተቀሰቀሰውን ቀውስ በመሸሽ ቀያቸውን ጥለው ወደ ኡጋንዳ የሚጎርፉት ደቡብ ሱዳናውያን ቁጥር በእጥፍ ጨምሮ ከ52 ሺ በላይ ደርሷል። ኡጋንዳ የደረሱት ደቡብ ሱዳናውያን በአንጻሩ እንደገለጡት የተለያዩ ታጣቂዎች የመንግስቱ ደጋፊዎች በአንድ ወገን የአማጽያኑ ኃይሎች በሌላው እንዲሁም ከብጥብጡ ለማትረፍ የተሰለፉ ሌሎች ተፈናቃዩ ከአገር እንዳይወጣ መንገድ ዘግተው ሲያውኩት ሰንብተዋል ስደተኞቹ በተጨማሪም በተለያዩ የሀገሪቱ አካባቢዎች የሚንቀሳቀሱ የተለያዩ ታጣቂዎች መንደሮችን ሲዘርፉ ታዳጊ ወጣቶችን ለተዋጊነት በኃይል ሲመለምሉና ሲቪሎችን ሲገድሉ ይታያሉ። መሊሳ ፍሌሚንግ የተባበሩት መንግስታት የስደተኞች ጉዳይ ጽህፈት ቤት ዩኤንኤችሲአር ዋና ቃል አቀባይ ናቸው። የሀገር ውስጥ ተፈናቃዩ የጤናና አጠቃላይ አያያዝም የከፋ መሆኑ ይነገራል። ቁጥሩ ከ1 ነጥብ 6 ሚሊዮን በላይ የሚሆን ሕዝብ በሀገር ውስጥ መፈናቀሉንና ቁጥሩ ከ4 ነጥብ 8 ሚሊዮን በላይ የሚደርስ ሕዝብ ደግሞ ለከፍተኛ የምግብ እጥረት መጋለጡን የተባበሩት መንግስታት ድርጅት ዘገባ አመልክቷል። በደቡብ ሱዳን ሶስት ዋና ዋና የህልፈት መንስኤዎች መኖራቸውን ይፋ ያደረገው የዓለም ጤና ድርጅት ከጤና አጠባበቅና ቁጥጥር ስራዎች አንጻር ሲታይም የወባ ወረርሽኝ ቀዳሚው ሲሆን የመተንፈሻ አካላት ህመም ሁለተኛ፣ ኮሌራ ሶስተኛው ገዳይ ህመሞች መሆናቸውን አመልክቷል። ከፍተኛ የምግብ እጥረትም መዘገቡን ገልጦ የከፋው ቁጥራቸው እጅግ የበዛ ሕፃናት ለአደገኛ የምግብ እጥረት መጋለጣቸው መሆኑን ዘርዝሯል። እናም ሁኔታው ተባብሶ በቋፍ ላይ እንደሚገኝ አመልክቷል። በሌላ በኩል ቁጥራቸው አንድ ሺህ የሚደርስ ደቡብ ሱዳናውያን ወደ ጎረቤት ኬንያ ፈልሰዋል። በአጠቃላይም ወደዚያች ሀገር የተሰደደውን ህዝብ ቁጥር ሰባት ሺህ ሲያደርሱት እንደ አውሮፓውያን የዘመን አቆጣጠር ከታህሳስ 2013 አንስቶ ቀዮን ጥሎ ለመሰደድ የተገደደው ደቡብ ሱዳናዊ ቁጥርም በጠቅላላው ዘጠኝ መቶ ሺህ ደርሷል። እያሻቀበ ያለው ብጥብጥና ግጭት በፕሬዝዳንት ሳልቫኪርና በተቃዋሚው መሪ ሪክ ማቻየር መካከል ተደርሶ የነበረውን ቀድሞውንም በቋፍ የነበረ የተኩስ አቁም ስምምነት ከመፍረስ አፋፍ ላይ አድርሶታል። ክቡራትና ክቡራን አድማጮች፣ የዜናና የመጽሔት ክፍለ ጊዜ ዘገባዎች ዝግጅታችንን አጠናቀናል። ፕሮዲሰሩ

Don't ምንም በጣም በመደሰት ነው። ንጉሱ በጣም እናመሰግናለን። ስለ በቀለን ይወደዋል ንጉሱ። በተደጋጋሚም እድል እድል ባገኘ ቁጥር ተናገረ። ግሩም ዜማ ነው። በእርግጥ እናመሰግናለን ንጉሱ። አሁን ወደ ኢትዮጵያውያን በአሜሪካ መሄድ ስላለብን ልናቋረጥ ነው። አብራችሁን ቆዩ። ኢትዮጵያውያን በአሜሪካ እጅ ከምን አዲሱ ቅድም ቆንጅት ለቅምሻው ላይ እንዳሰማ ነው ግርማቸሩ ሲናገር ሰምተናል። ዱብ ዱብ ልሻለ ዱብዱብ ባለፈው ቶሮንቶ በተካሄደው የሰሜን አሜሪካ ኢትዮጵያውያን ስፖርት በዓል ላይ ግርማቸሩን የሚያከብር ምሽት እዛ ያሉ ኢትዮጵያውያን ተሰባስበው አዘጋጅተው ነበር እና ያን ምሽት በተመለከተ ነው የምሰራው። ስለ ግርማቸሩ ከባለቤቱ ጋራ የተለየ ኢንተርቪው በሌላ ጊዜ ይኖረኛል ግን አሁን ምሽቱን እንዴት አዘጋጃችሁት፣ ምን አሳሰባችሁ ከሚለው አንጻር ያዘጋጁትን ሰፋ አድርጌ አነጋግራለሁ። ይሁንና ምሽቱ ሲጀመር ምን መልክ እንደነበረው የመድረክ መሪው እንደው ባጭሩ የተናገረትን ላስቀድም። እሺ። ናመጣ ይህ ቀን ያልበቀናው ይህ ቀን ላተሰተናል። ጊዜያችንን ሁሉ ነገራችንን ፍቅራችንን ሁሉ ላተሰተናል። እንኳን ደህና መምጣቱ በዚህ ቀን እስከ መጨረሻው ድረስ እያገነበርንህ እያወደስን እያመሰገንንህ እናመሻለን። እንኳን ደህና መጣችሁ። ይሄ እንግዲህ መግቢያው ላይ ነው። እቺ ሙዚቃዋ ግን ብዙ ጊዜ ተማሪዎች ሲመረቁ ሰው ምሽት የምትሰማ ነችና እቺ ቀን ነው የሚል የምትለው ይመስለኛል። አላቃትም ግን ደስ ትላለች። የደስታ ሙዚቃ ነው ጥሩ ጥሩንበጣል። አሁን እንግዲህ ወደ ዋናው ውይይት ልንገባ ነው። ዋናው ስል ምናልባት ግርማቸሩን ማቀርብ እንዳይመስልብኝ እኔም መስሎኝ ነበር እርግጥ ጥሩ ነው። ጠብቃለሁ፣ አይቀርም። ከነ ባለቤቱ ነው እሱንም አቀርበው። አሁን ግን ስለ ምሽቱ ነው እና አዘጋጆቹን፣ ለምን አዘጋጃችሁ? ምን አሳሰባችሁ? ይሄን ለማዘጋጀት ምን ምን አደረጋችሁ? ብዬ ዋናውን ያስተባበረውን ሰው ጠይቄያለሁ። ራሳቸውን አስተዋውቀው ይጀምራሉ። አመሰግናለሁ። አቶ አዲሱ እድሉን ስለሰጠኝ። ይሁን በላ ይባላለሁ። የቶሮንቶ ከተማ ነዋሪ ነኝ። ይህን የአቶ ግርማ ቸሩን የክብር ምሽት ካዘጋጁት መካከል አንደኛው ነኝ እና በተሳካ ሁኔታ በመጠናቀቁ እጅግ በስራችን ኩራት ይሰማናል። ይህን ያረጋችሁ ትን ማን ናችሁ? ስብስብ ማህበር ነው የቶሮንቶ ኮሚኒቲ ሴንተር ምንድን ነው? እዚህ ወይ ቤተክርስቲያን ነው ወይስ ግለሰቦች ናቸው? ለው ትንሽ ገለጽ ቢያደርግልኝ። አው እንዲሁ በቅርብ ምንገናኝ ጓደኛሞች ተሰባሰብን እና በከተማችን ተደርጎ የማያውቅ ነገር እስኪ አቶ ግርማ እንግዲህ በከተማችን ትልቁ አድባህር የሚባል ሰው ነው እና ይህ ሰው ወደ 86 አመት እየተጠጋው ነው። ለምን ይህን ሰው አንድ ክብር ምሽት አዘጋጅተን ልናመሰግነው አይገባም? በሚል ተነጋገርን። በዚያ መልክ ነው የተቋቋመ ኮሚቴ ስራውን ሲሰራ ቆይቶ ዛሬ ስራውን ፍሬ ሊያየ ቻለው። ለምን አሁን ጀመራችሁ? ከዚህ ቀደም ሊታወስ ሊከበር የሚገባ ሰው አላጋጠማችሁም? ወይንስ መልካም ነው። በነገሮ ላይ በጣም የሚደነቅ ነው። ሰውን በሕይወት እያለ ማክበር ተገቢና ትምህርታዊ ነው። በዚህ ከተማ ደግሞ የመጀመሪያ ነው ተብሏል። እንደተባለው ግሩም ነው። ግን ለምን አሁን? ይህን እንደ መልካም ጅማሮ እንወስደዋለን እና ለወደፊቱ ምናልባት በቶሮንቶ አካባቢ የምንኖር ኮሚኒቲ አባላት በሰፊው መሰል ዝግጅቶችን አዘጋጅተን መስራት ያለብን እንደሆነ ነው የተገነዘብኩት። በርካታ ሰዎች በተለያየ ሙያ መስክ አገሪቷን ያገለገሉ እንዳሉ እናውቃለን። እነዚህን ሰዎች ወደ መድረክ አምጥትን እናመሰግናለን ላደረጋችሁት የአገር ግንባታ ስራ ብለን በመስኮ የነበራቸውን አስተዋጽኦ የግድ የግድ ሪኮግናይዝ አድርገን ማለፍ ይኖርብናል እና ለወደፊቱ ቀጣይ ስራ ምን ሰራ ይመስለኛል። ግርማቸሩ ሊሸለም ወይም ደሞ እውቅና ሊሰጠው ሊከበር ይገባል ያላችሁት ለምንድን ነው? ግርማቸሩን እንግዲህ ሁላችንም በስልሳዎቹ በሰባዎቹ ውስጥ እንደምናስታውሰው ቀድሞ የአካል ብቃት እንቅስቃሴን ለሕዝቡ ያስተምር የነበረ ነው ባለው የሬዲዮና ቴሌቪዥን የሰዓት ጊዜ እናስታውሳለን። እና ያኔ በመልካም ቁመናና ቅርጽ ሌላው ወጣት የእሱን ፈለግ ተከትሎ ካልባሌ ሱስ ርቆ በስፖርት እንዲያዘወትር ከፍተኛ አስተዋጽኦ ያደረገ ግለሰብ ነው ብለን ነው የምናምነው። በዚህ በቶሮንቶም ከተማ ውስጥ እየኖረ እያለ በኮሚኒቲ ውስጥ ከፍተኛ አስተዋጽኦ የሚያደርግባቸው ማህበራዊ ጉዳዮች አሉ። በድር ማደራጀት ሲኒዮሮችን አሰባስቦ እርዳታ የሚያገኙበትን መንገድ የመፈላለግ ሁሉ ተግባራትን ይፈጽማል። ስለዚህ ይህ ሰው መመስገን እና መከበር ያለበት ይመስለኛል እና በዚያ ምክንያት ነው እንግዲህ ሁላችንም ስራ ስንሰራ የቆየ ነው። ለዚህም በመጨረሻ እንደው በቂ ቅስቀሳ አድርጋችኋል። ግርማቸሩንም ማቅ የለም ግን አሁን አዳራሹን ሳይ እንደተጠበቀው ያህል ሰው የመጣ አይመስለኝም። ደግሞ በዚህ በ ሰሜን አሜሪካ የስፖርት ፌዴሬሽን በዓል ሰሞን ስለሆነ ብዙ ኢትዮጵያ ኖች እዚህ ከተማ አሉና ይመጣሉ ብዬ አስቤ ነበረ። ቅስቀሳ በቂ አድርጋቸዋል። አስፈላጊውን ቅስቀሳ አድርገናል። በእርግጥ ግን ሰሜን አሜሪካ የስፖርት ፌዴሬሽን የሚያካሄደው ስፖርት ዝግጅት በተለያየ መልክ ከየአካባቢው የመጡ እንግዶችን በማስተናገድ ላይ ናቸው። የቶሮንቶ ከተማ የኮሚኒቲ አባላት እና ሰመር እንደመሆኑ በጋ እንደመሆኑ መጠን በአሁኑ ሰዓት ሁሉም ከከተማ ውጭ ሁሉም ባይሆን አብዛኛው ከከተማ ውጭ ነው ያለው ማለት ይቻላል። ስለዚህ ባለን ቅስቀሳ የመጣው ሰው ጥቂት አይደለም። ሬሊ አስተማማኝ ነው ብዬ ነው ቁጥሩን የምገምተው እና ጥሩ ጊዜ አልመረጥንም ይሉኛል ነው ወይስ ጊዜውን ቀደም ሲል የወሰነው ዊንተር ላይ ለማድረግ ነበረ፣ ፌብርዋሪ ወይም ጃንዋሪ ላይ ግን፣ በአጋጣሚ ደግሞ ስፖርት ፌዴሬሽኑ ቶሮንቶ እንዲያዘጋጅ መርጧል የሚለውን ኢንፎርሜሽን ስንሰማ አስተላለፍ ነው እና ምናልባት ወደ በዚህ ጊዜ ማድረጋችን ሊሆን ይችላል። ቁጥሩን የቀነሰው ሁሉም እንግዳ አስተናጋጅ ነው። ሁሉም ከከተማ ውጭ ነው ግን ብዙ ቲኬቶች ይሽጠናል። አላማውን የሚደግፉ መምጣት ያልቻሉ በርካቶች ናቸው። ቲኬቶች ሸጠናል። ብዙዎች ደግሞ ስፖንሰር አድርገውናል። ስለዚህ አስተማማኝ ነው ባይነኝ። እኔ በጣም ጥሩ ነው። በርቱ። ይሄ በጣም መጋ ነው። እንኳን ደስ ያላችሁ። አመሰግናለሁ። አቶ አዲሱ ይህን ይመስላል። የአዘጋጁ አስተባባሪ የሰጡኝ አስተያየት በጣም ትልቅ ነገር ነው ያደረጉት አዲሱ ግርማ መከበር የሚገባው ነው። ልክ ነው። ሰማኒያ ስድስት በጣም የሚገርም ነው። ረጅም እድሜ ስጥ። ጠንካራ ነው ደግሞ እኮ አሁን ብታየው እንደ ፍርጥም ያለ ሰው ዛሬም። በዚህ ላይ ደግሞ አዲሱ ዛሬ ሁሉ ሰው ትሬድ ትሬድሚል ላይ መሯሯጥ ባልጀመረበት ጊዜ ድሮ ጀምሮ ነው የአካል ብቃትን ቀደም ሲል እንግዳህ እንደተናገሩት በዚያ ዘመን ነው ስፖርት ለጤና አስፈላጊ መሆኑ ሲያስተምር የነበረው። ለዚህ ነው የክብር እንግዳ ሆኖ የተጋበዘው። ጋዜጠኛ በስፖርት ዝግጅት አቀራረቡ አድማጭ የሚወደው ፍቅሩ ኪዳኔ እንኳን እንዲያረጋቸው አበጃችሁ እግዜር ይስጥልን ብሎ አመስግኗቸዋል። በመጀመሪያ ነገር ማመስገን የምንፈልገው ይህንን ምሽት ያዘጋጁትን ሰዎች ነው። ስለ ግርማቸሩም ሆነ ስለ ምሽቱም እኛ ምንም ብንሰደድ፣ ሀገራቸውን ያገለገሉትን ኢትዮጵያኖች ማስታወስ እና ማመስገን ተገቢ ነው። ግርማቸሩ አሜሪካን እና አውሮፓ እንደዚህ በጂምናስቲክ በየቦታው ሰውነት ማጠንከሪያና ለጤንነት የሚያስፈልገውን ዝግጅት እንዲያደርጉ ከመጀመራቸው በፊት ነው። እሱ በራዲዮ እና በቴሌቪዥን የጀመረው እያንዳንዱ ሰው አሁን ግርማቸሩ ሁሉም በያለበት በአቅሙ ያቋቋመው ስፖርት ነው አሁን እዚህ ደረጃ ላይ ሊደርስ የቻለው እና ዛሬ ምሽት ላይ እንደዚህ ላገሩ አስተዋጽኦ ያደረገ ሰው ለማማስገን እና ባደረጋችሁት ምሽት በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ፍቅሩም ረዥም ነው የተናገረው፣ የራሱንም የስፖርት ህይወት ተናግሯል። ፍቅሩ ግን ያው ለግርማ የሚመለከተውን ነው። እንደው በጥሽ ያወጣሁት መጨረሻ ላይ ቅድም በቅምሻ መልክ እንዳሰማ ነው ግርማም በጣም በስሜት ውስጥ ሆኖ ምስጋናውን አቅርቧል። እንደ ባጭሩ ያመሰገነውን ተናግረን እኛም አመስግነን እንለያይ። እሺ፣ በዛሬው ቀን እዚህ ተገኝታችሁ እኔን ጥቂት የሰራሁትን ወገናችሁን ለማመስገን እዚህ ለተሰባስባችሁት ሁሉ ከፍ ያለ ምስጋና አቀርባለሁ። መጀመሪያ ላስተማረኝ ላሳደገኝ ለኢትዮጵያ ሕዝብ ክብር ምስጋና አቀርባለሁ። ዝግጅቱን ላዘጋጁት፣ ለተገኛችሁት እንግዶች መምጣት ሳይችሉ እንኳን ደስ አለህ ያሉኝን ወገኖችን፣ የኔን ገድል እና ታሪክ ለተናገራችሁ ሁሉ ከፍ ያለ ምስጋና አቀርባለሁ። አመሰግናለሁ። ወገኖች መቼም ሰውን በህይወት እያለ ማመስገን ትልቅ ነገር ነው። ይህ ትልቅ ምሳሌ ይሆናል። በእውነቱ ትልቅ ምሳሌ ነው። የማያውቁት ግርማቸሩን የማያውቁ ወጣቶች አሉ። እውነት ነው። ያዘጋጁት እድል ይሰጣል። እዛ ዛሬ ነው የማየው ጋሽ ግርማን እዚህ ከተማ ነው ያየሁት ድሮ አላውቅም ያሉ ብዙ ወጣቶች አግኝቻለሁ እና በጣም እንትን ነው ለግርማ ቸሩ ምሽት። ደግሞ ከዚህ ከዋሽንግተን አካባቢ ከመላው ዓለም የሚያውቁት የደስታ መግለጫ መልእክት ልቀው በምሽቱ ታይተዋል እዛ ላይ። እና መልካም ነገር ነው። ሌሎቹም ይህን ምሳሌ ቢከተሉ በእውነት እንመክራለን እንመክራለን። እሱም እንደተደሰተ ያው ከተናገረው መገመት ይቻላል። እንግዲህ እስከምንሰማው ድረስ እንቸኩላለን። አዲሱ ቶሎ አዘጋጅ ያቀረባለ። እሺ። በቀጣዩ ዝግጅት ደግሞ ወዲህ ወደ ዋሽንግተን የማንዴላ ዋሽንግተን የወጣቶች መርሃ ግብር ጉባኤ እንሄዳለን። በዩናይትድ ስቴትስ ሕዝብና ፕሬዚደንት ግብዣ ላለፉት ስድስት ሳምንታት በተለያዩ የአሜሪካ የትምህርት ተቋማት ስልጠና ሲያገኙ የቆዩ ወደ አንድ ሺ የሚጠጉ ወጣቶች ሀምሳ አንዱ ከኢትዮጵያ ከተለያዩ ክፍሎች የመጡ ናቸው። ካለፈው ሳምንት ጀምሮ ከሰልጣኞቹ መካከል እንግዶችን ሄኖክ ሰማ እግዜር ሲያነጋግር ቆይቷል። ዛሬም በዚህ ሰዓት ሰልጣኞቹ ከፕሬዚደንት ባራክ ኦባማ ጋር ጉባኤ ይዘዋል። ቀደም ሲል በዝግጅቱ እንደሰማችሁት ሄኖክ አሁን ሁለት እንግዶች ይዞ ቀርቧል። ሁለቱም ራሳቸውን በማስተዋወቅ በቅደም ተከተል ይቀርባሉ። ሚዛን ወልደ ርፋኤል ማሳ ባላለው የምሰራው ኢትዮጵያን ኤሌክትሪክ አገልግሎት ያው በአሁኑ ስሙ ማለት ነው፣ በተለመደ በሚጠራው መብራት ኃይል ነው ኢንተርፕራይዝ ሪሶርስ ፕላኒንግ በአውቶሜትድ ሜትር ሪዲንግ ዲፓርትመንት ኃላፊ ነው የሚሰራው። ከዛ በፊት ደግሞ ኢነርጂ ማኔጅመንት የሚባል ዲፓርትመንት ውስጥ ለተወዘነ ግቻለሁ። ከዛ በፊት ደግሞ ለአራት ዓመት የሚያህል ጊዜ በሎድ ዲስፓቸር ወይም ደግሞ የአጠቃላይ የሀገሪቱ የኤሌክትሪክ መስመር ዝርጋታ የትራንስሚሽን ቋት እያሉ ነው የሚጠሩት እዛ ውስጥ ኦፕሬሽን ኢንጂኒየር ሆኜ የሺፍት ስራ ማለት ነው ሰርቻለሁ። ሀገሬን አገልግያለሁ። እናመሰግናለን ሀገርሽን ስላገለገልሽ። እንደዚህ በፈገግታ ተቀብለንሽ፣ መብራት አይደል ሲባል ይገባኛል። ይጠፋል፣ ይባላል ትክክል ነው ትክክል ነው። ይህን የፈጠረው የአሰራር ሁኔታና የአቅም ሁኔታ ምንድን ነው ትያለሽ? እኔ እንግዲህ ግምቴን ነው ልናገር የምችለው ምክንያቱም ያው ከተቀጠርኩ ጀምሮ የሆነ መብራት ሲጠፋ የነበረበት ደረጃ ነው እና የተቀጠርኩት። እንደውም የዛን የባሰ ነበረ በሽፍት በአንድ ቀን መብራት አንድ ቀን እየጠፋ አንድ ቀን እየበራ የነበረበት ሁኔታም ነበረ። ያው ሳየው ግን በሂደት አትሊስት በጀነሬሽኑ ፓርት በዛ በኩል እየተሻሻለ እየተሻሻለ ሲሄድ ትራንስሚሽኑና ማከፋፈሉ ደግሞ ይሄ ዲስትሪቢሽኑ ላይ አብሮ ከሱ በተጓዳኝ ያልተሰራበት ሁኔታ ስላለ ውሀም ቢኖር ፀሐይም በደንብ አለ ኢትዮጵያ ውስጥ ንፋሱም አለ ጂኦተርማሉም አለ ይሄ ሁላ ሪሶርሱ እያለ ግን መብራት ሲጠፋ እናያለን። ይሄ በጣም ትልቅ ችግር እና ትልቅ ክፍተት ነው። አንዳንዴ በጣም ያበሳጫል፣ በጣም ያናድዳል እና ይህንን ነገር ነው እንደውም በቃ ይህንን ክፍተት ለመድፈን የሆነ ነገር ማድረግ አለብኝ። አብሬ እዛ ተቀጥሬ ስሰራ ያው እንደ አንድ ግለሰብ አንዳንዴ ብዙ ነገር ለመስራት ብትሞክርም የሆነ የሚቻል ላይ መስል ይችላል። ሁሉም ተባብሮ ካልሰራ መቀየር ይከብዳል። ግን እኔ በራሴ እዚህ ጋር አፕላይ ማንዴላ ዋሽንግተን ፌሎሺፕ ያመለከትኩበት ምክንያትም ራሱ የራሴ ቢዝነስ መጀመር የመጀመር ሀሳብ አለኝ እና ከመጀመሪያውን ከተቀጠርኩ ጀምሮ በቃ የሚቀጥለው አመት ወይ ከዚህ ከተወሰነ ወር ለቅቄማ መጀመር አለብኝ ሲባል፣ በፉከራ ማለት ነው፣ ብዙ አመት ይሄዳል። አሁን በቃ ወደ ተግባር መቀየር አለብኝ፣ አክት ማድረግ አለብኝ ብዬ ስላሰብኩኝ ነው ወደዚህ ራሱ ያመለከትኩት ማለት ነው። አገሪቷ እያደገች ነው ይባላል፣ እያደገችም ነው በትክክል ግን ኃይል ኢነርጂ የሁሉም መሰረት ነው ብዬ ነው የማስበው። ኢነርጂ ከሌለ ኢንቨስትመንት እንስባለን ሲባል ኢንቨስተሮች በታሪፍ ዋጋው ከዓለም ርካሹ ሳይሆን አይቀርም። የታሪፍ ዋጋችን ቅናሽ ነው፣ እሱ አትራክት አድርጓቸው፣ ስቧቸው ኢንቨስተሮች ይመጣሉ። እየተቆራረጠ ሲያስቸግራቸው ደግሞ ዋጋው ቅናሽ ሆነ አልሆነ ሆነ እሱ ደግሞ እንዲሸሹ ያደርጋቸዋል። ምክንያቱም ሪሊየብል የሚባል ይሄ በቃ ለሁል ጊዜ ታማኝነት ያለው የሚባል መብራት አናቀርብላቸውም። እና መብራት እየጠፋ እየበራ ደግሞ እንዴት ነው የሚሰሩት? እሱ ደግሞ እንዲሸሹ ያደርጋቸዋል። ስለዚህ ታሪፉ ቅናሽ ስለሆነ አትራክቲቭ እያደረግን ቢሆንም፣ ልክ በዚህ በመቆራረጡ ደግሞ እንዲሸሹ ያደርጋል። እነሱ ብቻ ሳይሆን ሁሉም ነገር አሁን ኢትዮጵያ ውስጥ ብትሄድ ቤት ለመከራየት በፊት አትጠይቅም ሁላ፣ ስቶቭ እጠቀማለሁ ተኩሳለሁ፣ ካውያ ብለህ ጥያቄ ላይ እንኳን አታቀርበውም። አሁን ግን ስቶቭ መጠቀም ማለት ምድጃ መጠቀም ማለት በቃ ተፈቅዶልህ የመብራት ብቻ ትከፍላለህ ወይም ወይም ደግሞ በስምምነትህ ትሄዳለህ እንጂ ምድጃ መጠቀም የሚከለከለህ ተከራይ ብዙም የሌለበት ሁኔታ ነው ያለው። አሁን እስቲ እንግዲህ እንዴት እንደምትቀይሪው ንገረኝ። ችግሮቹን እናውቃቸዋለን ብዙም ሰው የሚኖርበት ነው አንቺ ይህን ችግር ተመልክተሽ በግል የንግድ ሀሳብሽ እና ልታበለጽጊ በምታስብ የንግድ ተቋም እንዴት ልትለውጮ ታስቢያለሽ? አንድ የማስበው ነገር ፓወር ኳሊቲ የሚባለው ኤሪያ ላይ ማለት ነው። ፓወር ኳሊቲ ሲባል እንግዲህ ትንሽ ቴክኒካል ተርሞችን ላወራ ነው። የከረንቱንና የቮልቴጁን ኳሊቲ ነው ፓወር ኳሊቲውን የሚያመጣው ሌሎች ሌሎችም። ኖርማሊ ኢትዮጵያ ውስጥ ታዳሽ የሆነ ኃይል እንጂ ታዳሽ ያልሆነ ኃይል የለም የለም ማለት ይቻላል። ሃይድሮ ታዳሽ ነው፣ እሱ ሶርሱ እንዳለ ታዳሽ ነው። ግን ታዳሽ ኃይሉ ለህብረተሰቡ ሲቀርብ ለህዝቡ ለከስተመሩ ዲስትሪቢዩት ሲደረግ በኳሊቲ ነው ወይ የሚደርሰው? ልክ ምንድነው ደንበኛ፣ መጨረሻ ደንበኛው ላይ ሲደርስ ቮልቴጁ ምን ያህል ነው የሚወርደው? እንደውም ከፍ ይላልም። ኳሊቲ ሲባል እንግዲህ ከፍም ዝቅም ሊል ይችላል። እኛ አገር ላይ ያለው አገር ላይ ያለው ግን ከፍ የሚለው ነገር ጭራሽ ማይታሰብ ነው። ይወርዳል። እሱም አንድ ነገር ነው። አንድ ነገር ፍሪጅም፣ ሞተርም፣ ምንም ሌላም ሊያቃጥል ይችላል። ሌላ ደግሞ ምንድነው ሊያደርግ የሚችለው ሞተሮች፣ በተለይ ፋብሪካዎችና ኢንዱስትሪዎች ሞተራቸው መነሳት እስኪያቅተው ድረስ ኃይሉ ያንሳል ማለት ነው። እነዚህ እነዚህ ነገሮች ላይ መስራት ፈልጋለሁ። ገና ከከስተመር ከደንበኛው ኢንድ ከደንበኛው ወገን ከደንበኛው በኩል መሰራት ያለበት አንዳንዴ ረጃዥም ገመዶች በመጠቀሙ ሊሆን ይችላል። አንዳንዴ ደግሞ ሞተሮቹ ያረጁ ስለሆኑ የቆዩ ስለሆኑ ሞተሩ እንኳን ኤፊሽንት የሚባል ቆጣቢ ወይም ደግሞ ምንድነው ኤፊሽንት የሚባል አይነት ሞተር ስለቀየረው ብቻ የተሻለ ሰርቪስ ሊያገኝ የሚችል ማማከር ስራዎች አሉ። ኢነርጂ ኦዲት የሚባል ስራዎች አሉ ኢነርጂ ኢፊሸንት ኢፊሸንት የሆኑ እቃዎችን በመግዛቱ ብቻ በረዥም ጊዜ ከታሪፉ በሚያገኘው ቅናሽ፣ ምክንያቱም ኢፊሸንት የሆነ እቃ ስለተጠቀመ በየወሩ በሚከፍለው የታሪፍ ዋጋ ያገኘዋል ማለት ነው። እነዚህ እነዚህ አይነት ግንዛቤ በብዛት ህብረተሰቡ የለውም። ክብሮም አረጋዊ ይባላለሁ ከመቀሌ ዩኒቨርሲቲ ነው የመጣሁት። የመቀሌ ዩኒቨርሲቲ የአንተርፕነስ ዲፕሎማት ማእከል አስተባባሪ ነኝ። ክብሮም እዚህ የማንዴላ ዋሽንግተን መርሃ ግብር ልትሳተፍ ነው የመጣው። ልምድህ እንዴት ነበር? እዚህ እስኪ የመጣሁት ወደ ሪችመንድ ነው። ሪችመንድ ቨርጂኒያ ኮመንዌልዝ ዩኒቨርሲቲ በቢዝነስ ኤን አንተርፕርነርሽፕ ትራክ ነው። ቆይታዬ በጣም በጣም ሳቢ እና ብዙ ቁም ነገር የጨበጥኩበት ጊዜ ነበረ። ፕሮግራሙ የተለያዩ ኮርሶች ነበሩ የወሰድናቸው፣ አጀንዳዎች ነበሩ። ከአጀንዳዎቹ ባሻገር የተለያዩ የተቋማት ፋውንደርስ እና ቺፍ ኤግዜኪቲቭ ኦፊሰሮች መጥተው ልምዶቻቸውን እያካፈሉን ነበር ከእነሱ ጋር መልካም ሊባል የሚችል ኢንተራክሽን ነበረን። ብዙ ቁም ነገር ያጨበጥናቸው እውቀቶች ና ክህሎቶች ወስደን ከሀገራችን ነባራዊ ሁኔታ ቀምረን አሁን ለምንሰራው ስራ የበለጠ አስተዋጽኦ ለማድረግ የሚያበረታታ የሚያነሳሳ ሆኖ ያገኘሁት ማለት ነው። እስኪ ስለ መቀሌ የስራ ፈጠራ ና የንግድ ስራ ሀሳብ የሚያበለጽጉ ወጣቶችን በማገዝ የምትሰሩት ስራ ምን እንደሆነ ንገረን። በመቀሌ ዩኒቨርሲቲ የአንትርፕርነርሽፕ ልማት ማዕከል ወይ የስራ ፈጠራና ንግድ ሀሳብ ልማት ማዕከል የምንሰራቸው ስራዎች በሶስት ማዕቀፍ ይታቀፋሉ። አንደኛው ስልጠናና ትምህርት ማዕከል ነው። የአንተርፕረነርሺፕ ስልጠናዎችን በየጊዜው እናዘጋጃለን። የምናዘጋጃቸው ስልጠናዎች ተማሪዎቻችን አሁን ያው እንደሚታወቀው ሀገራችን ውስጥ ወደ 34 የመንግስት ተቋማት አሉ፣ ዩኒቨርሲቲዎች አሉ። ከዛ ውጭ ደግሞ ፕራይቬት ዩኒቨርሲቲዎች አሉ፣ ኮሌጆች አሉ። በየአመቱ በመቶ ሺዎች የሚገመቱ ልጆች ይመረቃሉ። እነዚህ በመቶ ሺዎች የሚመረቁ ልጆች አብዞርቭ ሊያደርግ የሚችል ኢኮኖሚ የለንም። ስለዚህ በተሻለ መጠን እነዚህ የምናስመርቃቸው ልጆች በተለያየ ደረጃ ስልጠናዎች፣ የስራ ፈጠራ ክህሎት ስልጠና ብናስገበያቸው እነዚህ ልጆች ደሪዘ ካሪር አውት ዴር አንተርፕረናል ካሪር የሚባላለ በአንተርፕነር መሆን ይቻላል የሚል ምልክት ብናሳያቸው ያንን እያሰቡ ሊማሩ ይችላሉ። ከእያንዳንዷ የሚማሯትን ትምህርት ወደ ቢዝነስ እንዴት መቀየር እንደሚችል፣ ወደ ንግድ እንዴት መቀየር እንደሚችሉ፣ ገንዘብ እንዴት ማምጣት እንደሚችል እያሰቡ እንዲማሩ ማድረግ ይችላሉ ብለን ባሰብንበት ሁኔታ ካሪክለም ቀርጸን ተማሪዎችን እያሰለጠን ነው። ከዛ ከተማሪዎቹን ባሻገር የከተማው በከተማው ያሉ በጥቃቅና አነስተኛ ድርጅ ደረጃ የታቀፉ ኦፕሬተሮችንም በተለያዩ ስልጠናዎቻችን አካተን ልምድ ተማሪዎቻችን ከእነሱ ልምድ እንዲቀስሙ እዛው ደግሞ የማህበረሰቡ የጥቃቅና አነስተኛ አንቀሳቃሾች ደግሞ ከተማሪዎች የሚወስዷቸው እውቀቶችና ክህሎቶች እንዲገበዩ የምናደርግባት ፕላትፎርምም አለን። ስለዚህ አንደኛው ማዕቀፍ ይህንን ስልጠና ላይ የሚያተኩር ነው። ማለት ይህን ስልጠና አሁን በአጫጭር ስልጠናዎች ላይ ነው ተወስነን ያለ ነው። ግን በረዥም ጊዜ ፕሮግራም ቀርጸን በማስተርስ ደረጃ የአንተርፕነርሽፕና ኢኖቬሽን ትምህርት ለመስጠትም በሀሳብ ደረጃ ይዘናል ማለት ነው። ሁለተኛ ማዕቀፍ የኢንኩቤሽን ማዕከላችን ነው። የኢንኩቤሽን ማዕከላችን አሁን በቅርብ ወደዚህ ከመምጣት ከአንድ ሁለት ሳምንት በፊት የአንትርፕርነርሺፕ ቢዝነስ አይዲያ ሚን የቢዝነስ አይዲያ ኮምፒቲሽን ነበረ። እዚ ሀገር ፒቺንግ ኮምፒቲሽን እንደሚባል አይነት ነገር ማለት እዛ ኢምፒቺንግ ኮምፒቲሽን ላይ ወደ አርባ የሚደርሱ ልጆች ተወዳድረዋል። አጠቃላይ ከአምስቱም የዩኒቨርሲቲው ካምፓሶች ማለት በተደረገ ኢቫሉዌሽን ወይም ደግሞ ሀሳቦችን የመገምገም ሂደት በሁለት ዙር ገምግመን ወደ አስራ አምስት የሚሆኑ ሀሳቦች የተሻለ ውጤት ስላገኙ ልጆቹን ሽልማት ሰጥተናቸዋል። ከሽልማት ባሻገር ግን እነዚህ ልጆች ወደ ፕላትፎርማችን እናስገባቸዋለን። ሀሳብ በሀሳብነቱ ሕይወት ሊቀይር አይችልም። ሀሳብ በሀሳብነቱ የሰዎችን ችግር ሊፈታ አይችልም። ችግሩ መፈታት ካለበት ያን ሀሳብ ወደ ተግባር መሸጋገር መቻል አለበት። ሀሳቡ ወደ ተግባር መቀየር አለበት። ያን ለማድረግ እነዚህ ልጆች የተለያዩ ገዛዎች ይፈልጋሉ። የኦፊስ ስፔስ ይፈልጋሉ። ኢኩፕመንት ይፈልጋሉ። ማቴሪያል ይፈልጋሉ። ፕሮፌሽናል ቴክኒካል ሳፖርት ይፈልጋሉ። እነዚህን ሳፖርት ሰርቪሲስ መስጠት በሚያስችል መልኩ ያቀናጀን ያለ ነው ማዕከል አለን ይ ኢንኩቤሽን ይህንን ስራ ይሰራል ማለት ነው። ኦሬዲ የኔትወርኪንግ ስራዎችም ጀምረናል። እሱንም በዛና ታቅፎ ስራው ይሰራ ማለት ነው። ከዛ በሶስተኛ ደረጃ እየሰራ ነው ያለነው ሪሰርች ላይ የሚያጠነጥ አገራችን ውስጥ እንደሚታወቀው በየአመቱ ብዙ ሊባሉ የሚችሉ ጥቃቅና አነስተኛ ተቋማት ይደራጃሉ። ተደራጅተው ውጤት ያስገኙ እንዳሉ ሁላ ብዙ ሊባል በሚችል ቁጥራቸው አነስተኛ በማይባል መልኩ ደግሞ ብዙ አንቀሳቃሾች ወደሚፈለገው የእድገት ደረጃ ሲሸጋገሩ አናያቸውም። ስለዚህ ያንን ታሳቢ አድርጎ ምንድን ነው የነዚህን ጥቃቅና አነስተኛ የስራ እንቅስቃሴ ኢምፔድ የሚያደርግ ኦብስትራክት የሚያደርጋቸው እንዳያድጉ የሚያቀጭጭ ምንድን ነው የሚል ላይ የሚያጠነጥኑ የጥናት ስራዎች እንሰራለን። እነዛ ጥናት ስራዎች ላይ ተንተርሰን ለሚመለከታቸው የፖሊሲ አውጭ አካላት ኮሚኒኬት እናደርጋለን፣ በፕላትፎርሞቻችን በተለያዩ በምናገኛቸው አጋጣሚዎች ማለት ነው። ስለዚህ ጠቅለል ባለመልኩ በእነዚህ በሶስት ማዕቀፎች ዙሪያ ይህን መሰል ስራ እየሰራን ነው ያለ ነው ማለት ነው። በጣም ነው የምናመሰግነው አድማጮቻችን። አሁን ባሉን ጥቂት ደቂቃዎች ዋና ዋናዎቹን ዜናዎችን አሰማና እንሰናበታለን። የዩናይትድ ስቴትስ ጦር በሰላም ጥበቃና በአደጋ ጊዜ ደራሽ ተግባራት ላይ የሚሰማሩ የደቡባዊ አፍሪካ አካባቢ ሀገሮች ወታደሮችን እያሰለጠነ ነው። ራሱን በራሱ እስላማዊ መንግስት ብሎ የሚለው አሸባሪ ቡድን አይሲስ ናይጄሪያ ውስጥ ያለው ተላላኪ ቡድኑ ቦኪሃራም ቦኮ ሀራም አዲስ አለቃ አገኘ ሲል በመጽሔቱ ላይ ዘገበ። ደቡብ አፍሪቃውያን ዛሬ ረቡ በምክር ቤት ምርጫ ላይ ድምጽ ሰጡ። ውጤቱ ብሔራዊ አንደምታ ብቻ ሳይሆን በገዢ ፓርቲነት ለረጅም ጊዜ በቆየው ኤኤንሲ ላይም የማይናቅ ተጽዕኖ ይኖረዋል ተባለ። እዚህ ዋሽንግተን ዲሲ ውስጥ በትራንስፖርት አገልግሎት መስጫ አካባቢ የተሰማራ አንድ የፖሊስ መኮንን ለእስላማዊ መንግስት ነኝ ባዩ ሽብርተኛ ቡድን እርዳታ ሊሰጥ ሲሞክር በአንድ ኤፍቢአይ ነጭ ለባሽ በቁጥጥር ስር መዋሉን የዩናይትድ ስቴትሱ የፍትህ ሚኒስቴር አስታውቋል። ኖርዌይ የአይሲስ አባሎች የሆኑ ሁለት ዜጎቿን በእስራት ቀጣለች። ሰዎቹ የቡድኑ አባል የሆኑትና ኖርዌይ ይህንን እርምጃ የወሰደችው እስላማዊ መንግስት ነኝ የሚለው ነውጠኛ ቡድን በተለይ ኢራቅና ሶሪያ ውስጥ ራሱን የበላይ ካደረገበት ከነሐሴ 2014 ዓ ም ወዲህ መሆኑ ነው። እንግዲህ አድማጮቻችን ፕሮግራማችን እያገባደድን ነው። በቀሩን ሶስት ደቂቃዎች ይሄችን ማነች ሷ ድምጻ ሳያት ደምሴ እንደምወድህ ነው እንደምትወደኝ ያውቃለሁ እንደምወድህ ታውቃለህ እንደምወድህ በያንቺን እንደምወድሽ